አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አዲስ አበባ አካባቢ ግዙፍ አይሮፕላን ማረፊያ እንደሚሰራ ታወቀ፣ ሐረር ጊዜ የማይሽራት ከተማ እንደሆነ የተዘገበ፣ ኢቦላ እያሽቆለቆለ እንደሄደ ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ታይፔ ታይምስ የተባለው የታይዋን ጋዜጣ ድረገጽ ኢትዮጵያ ከአዲስ አበባ ወጣ ባለ ቦታ ላይ ልትሰራው ያቀደችው ትልቅ አይሮፕላን ማረፊያ ተግባራዊ ለመሆን ገና ብዙ ዓመታት ቢቀሩትም በጣም ትልቅ እንደሚሆን የኢትዮጵያ አይሮፕላን ማረፊያዎች ተቋም ዋና ስራ አስፈጻሚ አቶ ቴድሮስ ዳዊት መናገራቸውን ጠቅሷል። ለመስራት ያቀድነው አይሮፕላን ማረፊያ ግዙፍ፣ በጣም ግዙፍ ይሆናል። በዓለም ደረጃ ካሉት ትልቅ አይሮፕላን ማረፊያዎች አንዱ ይሆናል ሲሉ አቶ ቴድሮስ ዳዊት መግለጻቸውን ድረገጹ ጠቁሟል። ሊገነባ የታቀደው አይሮፕላን ማረፊያ የኢትዮጵያ መንግስት ካቀዳቸው የመሰረተ ልማት ዝርጋታዎች አንዱ ሲሆን ይህች የምስራቅ አፍሪካ ሀገር እያደገች ያለች የአፍሪካ ግዙፍ ኃይል የሚል ስያሜ እያገኘች ነው ይላል የታይፔ ታይምስ ድረገጽ። የኢትዮጵያ የረድኤት ምንጭ ሆና የቆየችው ብሪታንያ የኢትዮጵያ ኢኮኖሚ እያደገ በመሄዱ የስራ ዕድል ገቢና እድገት ለማምጣት ወደሚችለው የኢኮኖሚ እድገት ማዛወሩ የተሻለ እንደሆነ ማስታወቋን የታይፔ ታይምስ ጋዜጣ ድረገጽ ጠቅሷል። በአስር ዓመታት ጊዜ ውስጥ በብዙ ቢሊዮን ዶላሮች ወጪ እንዲጠናቀቅ የታቀደው አዲስ አይሮፕላን ማረፊያ የሚሰራው በቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እየበዛ የሄደውን የትራፊክ ብዛት ለማቅለል ነው። ከአስር ዓመታት በፊት ከታየው የዘጠኝ መቶ ሺህ ተሳፋሪዎች ብዛት ባለፈው ዓመት ከሰባት ሚሊዮን በላይ ወደሚሆኑ ተሳፋሪዎች እንዳደገ ዘገባው ያወሳል። ከአፍሪቃ ትልቁና ለሀገሪቱ ከፍተኛ ትርፍ የሚያስገኝ ዘርፍ የሆነው የኢትዮጵያ አየር መንገድ እያበበ በሄደው የአፍሪቃና እስያ ገበያ ላይ በማትኮር እያደገና እየሰፋ እንደሄደ ታይፔ ታይምስ ዘግቧል። ሲኤንኤን በሚል ምህጻረ ቃል የሚታወቀው ኬብል ኒውስ ኔትወርክ ድረገጽ ደግሞ በጥንታዊ ግንብ ስለታጠረችው ሐረር ከተማ ጽሑፍ አቅርቧል ጽሑፉን ያቀረበው የሲኤንኤን ዘጋቢ ጄምስ ጄፍሪ የማትረሳ ስላላት ሐረር ከተማ ሲጽፍ ጠባቦቹ ስብስብ መንገዶቿ የሚያውደው የገበያዎቹ መዓዛ ጭንቅላታቸው ላይ ስፌት ተሸክመው የሚሄዱት ቆነጃጅት ሙስሊሞች የሚያደርጉት የጸሎት ጥሪ ድምፅ እነዚህ ሁሉ ከ11 ዓመታት በፊት ሐረርን ለመጀመሪያ ጊዜ ከጎበኘሁበት ጊዜ አንስቶ በአእምሮዬ ተቀርጾ ቀርቷል። ይላል ጋዜጠኛ ጀፍሬ በሐረር ጉዳይ የተመሰጥኩት እኔ ብቻ አይደለሁም። እንደ አውሮፓ አቆጣጠር በ2006 ዓ.ም ከዘጠኝ ዓመታት በፊት ማለት ነው ሐረር ከተማ በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በቅርስነት ተመዝግባለች ይላል ዘጋቢው። ጆገል ውስጥ ገብቶ ለመውጣት በተጠማዘዙት ጠባብ መንገዶች ጠፍቶ መዘዋወር ብቻ ነው የሚያስፈልገው። ውሎ አድሮ አንድ መውጫ መንገድ መገኘቱ አይቀርም ሲል የሲኤንኤኑ ጋዜጠኛ ስለ ጆጎል አስገራሚነት ገልጿል። በአስረኛው ምዕተ ዓመት በአረብ ፈላሾች እንደተገኘች የሚነገረው ሐረር ከተማ በምዕራብ በኩል በኢትዮጵያ ደጋማ ቦታዎች፣ በምስራቅ በኩል ደግሞ በአደን ሰላጤ ባህር ዳሮች መሀል የምትገኝ በመሆኗ የንግድና የባህል መናኸሪያ ሆና እንደቆየች የሲኤንኤን ድረገጽ ላይ የወጣው ጽሁፍ ያወሳል። ሐረር ከተማ የእስላም እምነት ልሂቃንና የባህል ማዕከል ሆና ከቆየች በኋላ ውላድራ የሰሜን ምስራቅ አፍሪካ እስላማዊት መዲና ተደርጋ መታየት እንደጀመረች ጽሁፉ ጠቅሷል። በ16ኛው ምዕተ ዓመት ኤሚር ኑር አይቢን አልዋዚር ሙጃሂድ የሐረር ገዢ ከሆኑ በኋላ ከኢትዮጵያ ክርስቲያን ኃይሎች ከሚደቀነው አደጋና የኦሮሞዎችን ፍልሰት ለመከላከል ከተማይቱን በግንብ እንደመሸጉ በተለይም ባዕዳን ወደ ከተማይቱ ተደራሽነት እንዳይኖራቸው ይደረግ እንደነበረ፣ በአሁኑ ወቅት ግን ከሐረር ግንቦች ውጭ ርቀው የሚሄዱትን ሰዎች ሳይቀር ተቀብሎ የማስገባቱ ዝንባሌ ከበፊቱ የተሻለ እንደሆነ የሲኤንኤን ድረ ገጽ ዘገባ ሳይገልጽ አላለፈም። ኤንቢሲ በሚል አጽሮተ ቃል የሚታወቀው የአሜሪካ ብሔራዊ ስርጭት ኩባንያ የተባለው የቴሌቪዥን ጣቢያ በበኩሉ በምዕራብ አፍሪቃ ተዛምተው የነበረው ኢቦላ በሽታ በጣም እንደቀነሰ ገልጿል። ባለፈው ሳምንት የታዩት አዲስ በሽተኞች ሰላሳ ብቻ እንደሆኑ የዓለም የጤና ድርጅት መናገሩን ዘግቧል። ይህ ለላይቤሪያ ሲራሊዮንና ጊኒ መልካም ዜና ነው። በእነዚህ አገሮች 25 ሺህ የሚሆኑ ሰዎች ኢቦላ ይዟቸው ነበር። ከእነሱም ከአስር ሺህ በላይ ህይወታቸውን አጥተዋል። ላይቤሪያ ውስጥ አዲስ በሽታ አልታየም። ሲራሊዮን ላይ ዘጠኝ የኢቦላ በሽተኞች፣ በጊኒ ደግሞ 21 ሰዎች ታመዋል። ተመራማሪዎች እንደሚሉት በሁለት የኢቦላ በሽታ ክትባት ላይ ጥሩ ተስፋ ታይቷል። የክትባት መድኃኒቶቹ ያተኮሩት በምዕራብ አፍሪቃ በተዛመተው የኢቦላ አይነት እንደሆነ ታውቋል። በጦጣዎች ላይ ተሞክሮ ሙሉ በሙሉ ተከላክሎላቸዋል። ሌሎች የክትባት አይነቶች ደግሞ በሽታው በተዛመተባቸው ሶስት ሀገሮች በሰዎች ላይ ተሞክሯል። የመጀመሪያው በፍላጎታቸው በተሞከረባቸው ሰዎች ላይ ትኩሳትና የመቆረጣጠም ስሜት አሳይቷል። አዲሱ አይነት ክትባት ግን እንዲህ አይነት ችግር ላይኖርበት ይችላል ሲል የኤምቢሲ ቴሌቪዥን ዘገባ ጠቅሷል።